የኦሮሞ ፌዴራሊስት ዲሞክራሲያዊ ንቅናቄ ዋና ጸሐፊ የነበሩት አቶ በቀለ ገርባ ከአራት ዓመታት በላይ ታሰቡ ከቆዩ በኋላ በቅርቡ ተፈትተዋል። የተፈቱትም የተፈረደባቸውን የስራ ዘመን ጨርሰው ነው ተብለዋል። በወቅቱ አብረዋቸው የታሰሩ የኦሮሞ ሕዝብ ኮንግሬስ አመራር አባል አቶ ኦልባና ሌሊሳ ግን አሁንም በሆኑ ቤት እንደሚገኙ ነው የተገለጸው። አቶ በቀለ ገርባ በአሁኑ ወቅት ታዲያ እዚህ ዋሽንግተን ዲሲ ይገኛሉ። ሰለሞን ክፍሌ ከዲሞክራሲ በተግባር ዝግጅቱ አወያይቷቸዋል። በወቅቱ ማለት ከእስር እንደተፈቱ ባነጋገር ኖ ጊዜም ገልጸናል። በቅድሚያ እንኳን ለዚህ አበቃው አቶ በቀለ እግዚአብሔር ይስጥልኝ። አመሰግናለሁ። ምን እግር ጣለዎ ነው የሚባለው፣ ወደ አሜሪካ የመጡበትን ጉዳይ ቢገልጹልኝ። እሺ፣ በየአመቱ እዚህ አሜሪካ የሚገኘው የኦሮሞ ጥናት ማህበር ጉባኤ ያካሂዳል። በኦሮሞ ቋንቋ፣ ባህልና ታሪክ ዙሪያ ታዋቂ ሰዎችን እንዲሁም አንዳንድ አስተዋጽኦ ሊያበርክቱ ይችላሉ የሚላቸውን ሰዎች ይጋብዛል። በዛው መሰረት ዘንድሮ ባደረገው ጉባኤ ላይ እንድገኝ ባደረገልኝ ጥሪ መሰረት ነው እዚህ የተገኘሁት። ወደ ታሰሩበት ጉዳይ ልለፍ። በወቅቱ ማለት በሁለት ሺህ ሶስት ዓመተ ምህረት እንደ ተያያዛችሁ መንግስት፣ ያቀረበባችሁ ክስ ከኦሮሞ ነጻነት ግንባር ጋር ግንኙነት አላችሁ፣ ለሽብር ተንቀሳቅሳችኋል የሚል ነው። እንደ አጋጣሚ ግን በዚያኑ ሰዓት የአምነስቲ ኢንተርናሽናል ማለት የዓለም አቀፉ የሰብአዊ መብቶች ድርጅት ልኡካን ቡድን ወደ ኢትዮጵያ ሄደው ነበርና ከእነርሱ ጋር ተገናኝታችሁ በመነጋገራችሁ እንደታሰራችሁ ብዙዎች ያስረዳሉ ባይሆን ኖሮ ደግሞ መንግስት የልኡካን ቡድኑን ከሀገር አያባረርም ነበር ይላሉ እስቲ ለእነዚህ ሁለት ጥያቄዎች መልሶ ልስማ በቅድሚያ ከሆነ ጋር ግንኙነት ነበራችሁ ለሽብር ተንቀሳቅሳችኋል እንግዲህ ኦነግ መቼ እንደተመሰረተ ያውቃል። ኦነግ ሀገር ውስጥ ገብቶ በሰላማዊ መንገድ ይንቀሳቀስ በነበረበትም ጊዜ እነዚሁ ሀገር ውስጥ ነበርኩ። ፖለቲካ ተሳትፎም ማድረግ በሚችልበት እድሜና ሁኔታ ውስጥ ነበርኩኝ። ነገር ግን በዛን ጊዜም ቢሆን ከዛ ጊዜም በኋላ ቢሆን በኦሮሞ ብሔርተኝነት ዙሪያ ያለኝ አመለካከት እንዳለ ሆኖ፣ ነገር ግን አንድም ጊዜ የኦሮሞ ነጻነት ግንባር ይመስላል ሆኜ ተንቀሳቀስሼ አላውቅም። በአንዳንድ ነገሮች ዙሪያ በሀሳብ እንደሱ የሚያነሱት ነገሮች ኦሮሞ እንደመሆን መጠን እኔም ላነሳ እችላለሁ። ኦሮሞ ሕዝብ ቋንቋና ታሪክ ዙሪያ ማንም የኦሮሞ ድርጅት ሊያነሳ የሚችለውን እና ያለውን ተቆርቋሪነት እኔም ሊኖረኝ ይችላል። በዛ ምክንያት ሁሉ ሰው ኦሮሞ መብት እና ነጻነት በታገለ ቁጥር ይሄ መንግስት ከኦሮሞ ነጻነት ግንባር ጋር ማያያዙ የተለመደ ስለነበረ ነው እንጂ እኔ አንድም ጊዜ የኦሮሞ ነጻነት ግንባር አባል ሆኜ አላውቅም። ለሽብር ትንቀሳቀሱ ነበሩ የሚልም ክስ አለ። ይሄ እንግዲህ ያው ያለ መንግስት የሚለው ነገር ነው። ይሄንን ለማድረጋቸው ምንም አይነት ማስረጃ አላቀረበም። ስለዚህ የሚያደርስ የአስተዳደግ ስነልቦናም ወይንም ደግሞ ባህሪ ከዛ ጋር የተያያዘ አንዳችም ነገር የለም። ያው ተዋጊ ሆኜም አላውቅም፣ ሰልጥኜም አላውቅም፣ ጦርነት አውጅ የማላውቅም፣ ተግባርም አሳይቼ አላውቅም፣ ደግፌ አላውቅም። ይሄ ያው ሰዎችን ለመክሰስ አንድ ያለው አማራጭ ወይንም ደግሞ በህዝብ ዘንድ መደረግ የሚችለው ለማሳሳት የሚቻለው ይሄንን በማለት ብቻ ስለሆነ ነው። መንግስት ይህንን የሚለው አንዳችን ነገር ፈጽሜ አላውቅም። ይህን በተመለከተ እና ስትታሰሩ ወይም በእስር ላይ ያላችሁ መንግስት ላቀርበባችሁ ለእነዚህ ክሶች ማስረጃ አላቀረበም ብለዋል። በእናንተስ በኩል ጠበቃችሁ ያቀረበው መከላከያ አለ? ጠበቃ ተፈቅዶላችሁ ከሆነ ማለት ነው። ያው እንግዲህ መከላከያ የሚባለው መንግስት በሚያቀርበው ማስረጃ ላይ መከላከያ ማቅረብ ነው። ያንን ደግሞ አርግ ያለው በትክክል አድርግ ያለው ምንድን ነው? ለምሳሌ እኔ ላይ የቀረበው አንደኛው ምስክር ያለው እንዲህ እንዲህ አይነት ቦታ እኖራለሁ፣ በዚህ ቀን እንዲህ አይነት ቤት በከላይ የሚባል ሰው ቤት ጠርቶኝ በሚቀጥለው አመት ሁከት ስለምናስነሳ ልጆችን አደራጅልኝ ብሎ ነገረኝ የሚል ነገር ሊያነሳው ሰውየው ስልክ ቁጥሬን ሲጠየቅ አላውቅም። ማ ቤት ተጠራህ ሲባል እከሌ ቤት አለ። ያንን ሰው አምጥቼ አስመሰከርኩ። እዛ ሰው ቤት እንዳልተገናኘን፣ ሰውየውም እንደማያውቀኝ፣ ከዛ በፊትም ከሰውየው ጋራ በፍጹም እንደማንጠዋወቅ ሰውየው ራሱ መጥቶ መሰከረ። እንደገና እንዲህ አይነቱ ቦታ እንዲህ አይነት ሆቴል ነው የምሰራው ብሎ ሰውዬው የተናገረውን ነገር በዛ አገር በዛ ቦታ እንደዚህ አይነት ሆቴል ያለመኖሩን በዚህ ስም ተመዝግቦ የሚገኝ ስራ አስኪያጅም ያለመኖሩን አረጋግጦ በማስረጃ አረጋግጦ መልሷል። ስለዚህ ሰውየው ስሙንም ውሸት እንደሆነ፣ ትክክለኛ ስሙ እንዳልሆነ ከስሙ ጀምሮ አንዳችም እውነት የሆነ ነገር እንዳልተናገረ በማስረጃ በብዙ ማስረጃዎች አረጋግጣለሁ። ሌላኛው ምስክር ሆኖ በእኔ ላይ የቀረበው በአዲስ አበባ ዩኒቨርሲቲ የእኔ ተመካሪ የነበረ ያለቀ ወረቀት ሰርቶ አምጥቶ ግሬድ እንድሰጠው ሲጠይቀኝ አልቀበልም ያልኩት ሰው ነው። ይሄ ልጅ ያሉ ምንድን ነው፣ ይህ መንግስት የኦሮሞንና የሶማሊን ሕዝብ ይበድላልና እናንተም ተባበሩንና ይህንን መንግስት እንገለብጣለን የሚል ነገር እንደተናገርኩት ነው በፍርድ ቤት የተናገረው። ከዚያ በኋላ ለጠየቅነው መስቀልያ ጥያቄ በመከላከያችን ላይ ላቀረብነው ምንም አይነት መሰረት የሌለው መሆኑን ለማረጋገጥ ሞክረናል። ተገናኘን ያለው አንድ ቀን ነው። ይህንን ሁሉ የተነጋገርነው በአንድ ቀን ነው። መንግስት እስከ መገልበጥ ትብብር ድረስ መተባበር ድረስ የተነጋገርነው በአንድ ቀን ነው። ያሁን እሱ ያመጣውን ወረቀት ትቶ ያሁን በአዲስ አበባ ዩኒቨርሲቲ የተማሪና የአስተማሪ ግንኙነት በአንድ ቀን ይሄን ሁሉ መነጋገር ይቻላል አይቻልም ወይ? ልጁ ኦሮሞ ነው ወይ? ቋንቋውን ይችላል ወይ? በምንስ ምክንያት እኔ ከሌሎቹ ልጆች እሱን ለይቼ የኦሮሞን ሕዝብ እንዲታደግ እንደምጠይቀው፣ ያንን ሁሉ ተጠይቆ ምንም መልስ ለመስጠት ያልቻለ ነው። እና በብዙ ሎጂኮች አንጻር ስንመለከተው በምንም አይነት መንገድ ሊሆኑ የማይችሉ መሆናቸው ቢረጋገጥም፣ ይህንን ሁሉ እያወቀ ፍርድ ቤቱ ጥፋተኛ ነህ፣ መከላከል አልቻልክም፣ ያ ሆቴል አልነበረም ማለት ዛሬ የለም ማለት አልነበረም ማለት አይደለም። ስለዚህ ጥፋተኛ ነህ ብሎ ነው ያንን ውሳኔ ወይንም ፍርድ ያስተላለፍብኝ ማለት ነው። ሌላ ጥያቄ ላንሳ። አቶ በቀለ እስር ቤት እያሉ የጤና መታወክ ደርሰው ቦ እንደነበር ተዘግቧል። እርዳታ ማግኘት ቻሉ? ምን ነበር ህመሙ? አዎ እንግዲህ ያው የምንያዝበት ሁኔታ ትንሽ ከበድ ያለ ነውና በፊት የማይሰሙኝ ህመሞች ይሰሙኝ ነበረ። የደም ግፊ ደም ከፍ ብሎ ነበረ። ሌላ ጊዜም በጣም ያስለኝም ነበረ። ውጋት ነበረኝ እና አንዳንድ ያለ የጤና መታወቅ ነበረኝ። በወቅቱ ሕክምና አላገኘውም። ለቤተሰብ ተናገርኩ። በተለይ ልጄ ከፍተኛ ጥረት አደረገች። በጣም ተሰማት። እዛም የመጣች ታለቅስ ነበረ። ለሚዲያዎች በብዛት ለማሳወቅ ሙከራ አደረገች። ከዛ በኋላ ነው ትንሽ አንዳንድ ሕክምና ለማግኘት የቻልኩት እንጂ የጤና መታወቅ ደርሶብኝ ነበረ ያን ጊዜ ኮንትራክት ያደረግኩት አሁንም ድረስ ይሰማኛል። ምናልባት እዚህ ሀገር ታክሜ መሄድ እያሰብኩ ነው አሁን። አቶ በቀለ ሌላው በአዲስ አበባ ዩኒቨርስቲ የቋንቋ መምህር ነበሩ እና የመመለስ አላማ አለዎት አሁን ከተፈቱ በኋላ? አዎ እኔ የመመለስ አላማ አለኝ። ልክ ከእስር ቤት እንደተፈታውም ወደ መደበኛ ስራዬን እንዲመልሱ እንዲመልሱኝ ማመልከቻ አመልክቼ ነበረ አስገብቼ ነበረ። በዛው መሰረት ዲፓርትመንቱም ወስኖ ፋካልቲውም ተስማምቶበት፣ ከዛ ወደ ፕሬዚደንቱ ቢሮ ሄዶ ወደ ስራዬ እንድመለስ ደብዳቤ ደርሶኝ፣ ስራ እንዲጀምር ተነግሮኝ፣ ኮርስ ተሰጥቶኝ። ነገር ግን ወዲህ ወደ ዩናይት ስቴትስ አሁን ለተባለው ጉባኤ መምጣቴ ስለነበረ በመደበኛ ስራዬ ላይ መስከረም ላይ ለመገኘት የኮንትራት ሁሉንም ፈርሜ ነው የመጣሁት። ስለዚህ በቀጥታ ወደ ሀገር የተመላሽ ጊዜ በኋላ ወደ ፖለቲካው ሳለ የሚመለሳሉ የፖለቲካውን ስራ እቀጥላለሁ። ምክንያቱም አሁን ያለው ሁኔታ እስካልተቀየረ ድረስ የህዝብ ያለበት ችግር ሲቀረፍ ድረስ አላቆምም የሚል ሀሳብ ነው ያለኝ። እንግዲህ አንድ ሁለት ጥያቄዎች ላክልና ላብቃ። መጀመሪያ ስለ ግንቦቱ ምርጫና ውጤቱ፣ ሁለተኛ ስለ ዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ የኢትዮጵያ ጉብኝት ያለውትን አስተያየት። ያው እንግዲህ የግንቦቱ ምርጫ ማንም ሰው በሚያውቁ ሁኔታ የተደመደመ ነው። ይህም ማለት ህዝቡ ከማንኛውም ጊዜ የበለጠ ወጥቶ ድጋፉን የሰጠበት በተለይ እኛ በተንቀሳቀስንባቸው የኦሮሚያ ክልሎች ህዝቡ እጅግ በጣም አስገራሚ እና ለመንግስት ደግሞ እጅግ በጣም አስደንጋጭ በሆነ ሁኔታ ድጋፍ ሰጥቶናል። ድጋፉንም ደግሞ በትክክል በድምፁ አረጋግጧል። ነገር ግን ድምፁ ያው ምርጫ ቦርድም የምርጫ ታዛቢዎችም መንግስት ባሰማራቸው በራሱ የአሰራር መዋቅሮች በተበተባቸው አሰራሮች ምክንያት በትክክል ሳይቆጠሩና የህዝብ ድምፅ ሳይከበር ቀርቶ ሙሉ በሙሉ አሸንፈናል ተብሎ ህዝቡ ባዶ እጁን እንዲመለስ ተደርጓል። ዲሞክራሲ በሀገሪቱ ውስጥ ከፍተኛ አደጋ ደርሶበታል እና እንግዲህ በዚህ ሁኔታ የተደመደመ ምርጫ የህዝቡን ይሁንታ ያላገኘ ፓርላማ አሁን ስራውን ሊጀምር ዝግጅት ላይ ነው ማለት ነው የምችለው። በፕሬዚደንት ባራክ ኦባማ ጉብኝት ላይ ፕሬዚደንት ባራክ ኦባማ ያው የሀገራቸውን ብሔራዊ ጸጥታና የሀገራቸውን ጥቅም በሚያስከብር መልኩ ነው ማንኛውም የአሜሪካ ፕሬዚደንት ከሌላ ሀገር ጋር የሚያደርገውን ግንኙነት የሚመሰርተው። በዛውን መሰረት ኢትዮጵያ በብዙ መልኩ አሜሪካ የምትዋጋውን ውጊያ የምትዋጋላት ሀገር ናት። ሶማሊያ ውስጥ፣ በሌሎች ቦታዎች ፀረ ሽብር እንቅስቃሴ በሚል ስምምነት የአሜሪካንን ውጊያ የምትዋጋ ሀገር ነች። እኛም ለአሜሪካን ኢንትረስት ስንል ልጆቻችንን የምንገብርበት ሁኔታ ነው ያለው። እና አይገር ምንፍረ ባራክ ኦባና እዚህ ሀገር መጥተው መንግስቱን በትክክል መነገር በሚችልበት ደረጃ በሚገባው ደረጃ እንዲያስተካከል አንዳንድ ነገሮችን ነግረው አለመሄዳቸው አስገራሚ አይደለም በዚህ ምክንያት። ስለዚህ መነገር በሚገባው ደረጃ አልተነገረም ነው እንጂ በእርግጥ ምርጫው ዲሞክራሲያዊ ነው አላሉም። ኢትዮጵያውያን ጥሩ ተዋጊዎች ናቸው፣ ትዋጉልናላችሁ፣ ትሞቱልናላችሁ የሚል ሀሳብ አይነት ነው የሰነዘሩት። ስለዚህ እኔ ብዙ የኢትዮጵያ ሕዝብም ይሁን ለነፃነት የሚታገሉ ሕዝቦች ሁሉ በትክክል የረኩበት ጉዞ ነው ብዬ አላስብም። ምናልባት ለብቻቸው ምን እንደነገሯቸው አላውቅም። ይሄ ነው እኔ የሚመስልኝ፣ እንግዲህ የእሳቸው ጉብኝት በኢትዮጵያ። አቶ በቀለ ገርባ ለጊዜው በጣም አመሰግናለሁ። አመሰግናለሁ ነ